ግሪክ ባሳሳቢ የፊናንስ ቀውስ ውስጥ ትገኛለች። የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ የሀገራቸው አበዳሪዎች ለግሪክ አዲስ ብድር ይሰጡ ዘንድ ባቀረቡት ጠንካራ የቁጠባ መርሃ ግብር ላይ የግሪክ ዜጎች ድምፃቸውን እንዲሰጡበት ለፊታችን እሁድ ውሳኔ ህዝብ ጠርተዋል። የሀገራቸው ባንኮችም ከዛሬ ጀምረው ለአንድ ሳምንት እንዲዘጉ ወስነዋል። ጠቅላይ ሚኒስትሩ እነዚህን ውሳኔዎች የወሰዱት በሀገራቸውና በአበዳሪዎቿ መካከል ለቀውሱ መፍትሄ ለመሻት የተካሄደው ድርድር ባለፈው ቅዳሜ ካለ ውጤት ከተበተነ በኋላ ነው። ግሪክ ስለምትገኝበት ቀውስ ከግሪክ ውጭ ምክክሩ የቀጠለባቸው ብራሰልስና በርሊን ጉዳዩን እንዴት እያዩት ነው? ይህንን ሊያብራሩልን የብራሰልስና የበርሊን ወኪላችን ገበያው ንጉሴና ይልማ ኃይለ ሚካኤል አሁን በስልክ መስመር ላይ ይገኛሉ። ገበያው፣ የሴት ቀረጥ መጨመር፣ የጡረታ መውጫ ዕድሜ ከፍ ማድረግ ማድረግና መንግስታዊ ወጪዎችን መቀነስ የሚሉት ሐሳቦች ጭምር የተጠቃለሉበትን የቁጠባ መርሃ ግብር ያልተቀበለው የግሪክ መንግስት እስከ ነገ ድረስ ለዓለም አቀፉ የገንዘብ መርህ ድርጅት አይኤምኤፍ 1.6 ቢሊዮን ዩሮ ዕዳ መክፈል አለበት። ይሁንና ግሀድ ሁኔታዎች እንደሚጠቁሙት የግሪክ መንግስት ይህንን የመጨረሻ ቀነቀጠሮ አክብሮ እዳውን መክፈል የሚችል አይመስልም። በዚህም የተነሳ ግሪክ ሌላ አማራጭ ስለማይኖራት ምናልባት የዩሮዞንን ለቃ ትወጣ ይሆናል የሚል ስጋት እየተሰማ ነው። ግሪክ ይህን እዳዋን ካልከፈለች ምን ሊከተል ይችላል ነው የሚባለው? ግሪክን በዩሮዞን ውስጥ ለማቆየትስ እዛ አንተ ካለህበት ከብራሰልስ በኩል ምን እየተደረገ ነው? በመጀመሪያ ደረጃ እንግዲህ እንዳልሽው ይሄ የነገ መክፈል ያለባትን አንድ ነጥብ አምስት ቢሊዮን ዩሮ መክፈል ካልቻለች ምንድን ነው ሊሆን ይችላል ተብሎ እየተገለጸ ያለው ግዴታዋን መወጣት ያልቻለች ተብላ ተፈረጃለች። ምን ማለት ነው መክሰሯን ወይ እንድታውጅ ይደረጋል ወይም ደግሞ ራሷ ታውጃለች። ይህ ማለት ከባንኩ ጋር በተለይ ከአውሮፓ ማዕከላዊ ባንክ ጋር የሚደረገው ፍሰት ይቆማል። ከባንኩ ጋር ያለው ግንኙነት ይቆማል። ስለ ስለዚህ የግሪክ ባንኮች ድርቀት ይኖራቸዋል። የግሪክ መንግስትም መሰረታዊ የሆኑ ስራዎችን ለማከናወን የሚያስችለውን ክፍያ፣ የደመወዝ የመሳሰሉትንና ሌሎችንም ለመስራት የማይችልበት ደረጃ ይደርሳል። ስለዚህ ከፍተኛ ቀውስ ውስጥ ይገባል። የግሪክ መንግስት ምናልባት ከዚህ ለመውጣት የራሱን የሆነ አዲስ ገንዘብ የነበረውን ገንዘብ እንደገና ሊያትም ይችላል። ያ ደግሞ ግሽበት ሊፈጥር ስለሚችል ኢኮኖሚው በቀላሉ የሚያንሰራራበት ሁኔታ አይኖርም። በአጭሩ ከዚህ ቀደም በአርጀንቲና ተከስቶ እንደነበረው ሊከ ከሰት ይችላል የሚል ነው በሰፊው እየተወራ ያለው። እንግዲህ ከዚህ እንዳት ደርስ ለማድረግ እንዳልሽው ምን እየተደረገ ነው ለተባለው፣ ከአርቡ ሌሊት የጠቅላይ ሚኒስትር ሲፕራስ የህዝበ ውሳኔ እወጃ በኋላ በትክክል የአውሮፓ መሪዎችም ሆኑ የዚህ ዩሮ ዞን ኃላፊዎች ከፍተኛ ያልታሰበ ነገር እንደተከሰተ ነው የቆጠሩት። ስለዚህ ሁለት ነገሮችን እያደረጉ ያለ ነው የሚመስለው አዲስ ሀሳብ አቅርቦ እንደገና ወደ ድርድር መግባቱ ጉዳይ ተነስቶ የነበር ቢሆንም አሁን ከሰዓት በኋላ ከየአቅጣጫው የሚመጡት ሀሳቦች ግን በሁለት ነገሮች ላይ ያተኮሩ ይመስለው። አንደኛው የግሪክ ህዝብ በህዝበ ውሳኔ እለት ይህንን የቀረበውን ሀሳብ ጠቅላይ ሚኒስትር ሲፕራስ እንዳቀረቡት የሚጎዳ ሳይሆን በኢሮ እንዲቆይ የሚያደርግ ስለሆነ ድጋፉን እንዲሰጥ እና በኢሮ እንድትቆይ ውሳኔ ሀሳቡን እንዲደግፍ የሚጠይቅ ነው። በሁለተኛ መልኩ ይህ የግሪክ ቀውስ ወደ ሌሎች አገሮች እንዳይዛመት መከላከያ ሁኔታዎች፣ አሰራሮችን እየዘረጉና እነዚህ አሰራሮች በትክክል ፍቱን ሊሆኑ የሚችሉ መሆናቸውን እየተወያዩ እንዳሉ ነው ከያቅጣጫው የሚመጣው። ሆኖም ግን ዛሬ የታየው ደግሞ በዓለም ገበያ ላይ ከፍተኛ ቀውስ፣ ባንኮችም ከፍተኛ ኪሰራ እንዳደረሰባቸው የታየው እና በዚህ ሁኔታ ነው ያለው። እዚህ ከብራስልስ አርያም ቀደም ሲል እንደ ተመለከትኩት የዩሮ ዞን ፕሬዚዳንት ዳይስልቦን ከሬፈረንደሙ ቀደም ሲል አስቸኳይ ስብሰባ እንዲጠራ ሀሳብ አቅርበዋል። እዚህ ላይ የሰማኸው ነገር አለ፣ እሱን አልሰማሁም። የሰማሁት ፕሬዚዳንት ጆንከር ምናልባት አዲስ ሀሳብ አዲስ የድርድር ሀሳብ ሊያቀርቡ ይችላሉ የሚል ኮሚሽነሩ በኢኮኖሚ ኮሚሽነሩ በኩል የተሰጠ አስተያየት ነበር። ከሰዓት በኋላ ግን እሳቸው ምርር ብለው ጠቅላይ ሚኒስትር ሲፕራስ ባልጠበቁት ሁኔታ ከድርድር ራሳቸውን ስላገለሉ ወደ ድርድር አዲስ ሀሳብ የሚቀርብበት ሁኔታ የለም ማለታቸውን ራሳቸው በሰጡት መግለጫ አረጋግጠዋል። እንግዲህ የኢውሮ ግሩፕ ሰብሳቢው ይህንን ብለው ሌላ ስብሰባ የሚደረግ ስለመሆኑ የተገለጸውን ነገር አልተከታተልኩትም። ሽየልማ ግሪክን ከገንዘብ ገንዘቡ ቀውስ ለመታደግ ብዙ ገንዘብ ያበደረችው ጀርመን መራሂተ መንግስት አንጌላ ሜርክል በፌዴራዊ ምክር ቤት ቡንድስታግ ከተወከሉት ፓርቲዎችና የምክር ቤት አንጃ መሪዎች ጋር ዛሬ በጽህፈት ቤታቸው ስለ ግሪክ ቀውስ መክረዋል። ከዚሁ ከዛሬው ምክክር በግሪስ ቀውስ ሰበብ የዩሮዞን የገጠመውን ችግር ለማስወገድ ምን የቀረበ ሀሳብ አለ? ወይዘሮ አንገላ ሜርክል ቻንስለሯ። እንደ አጋጣሚ ሆኖ ደግሞ ዛሬ ነበር የሚከበረው የጀርመን የክርስቲያን ዲሞክራቶቹ ፓርቲ የተመሰረተበትን ሰባኛውን ዓመት ያን አስመልክተው እሳቸው እንደተናገሩት ከሆነ ቀደም ብሎ ነው ያነሱት ጧት የተነደፉት ሕጎችና ደንቦች ውሎች መከበር አለባቸው የሚለውን ነገር ፍንጭ አንስተው ነው ያለፉት በዛ ንግግራቸው ላይ። በኋላ ግን ቅድም እንዳነሳሽው እነዚህ የሸንጎ አባሎች የሆኑትን የጠቅላላውን በጀርመን ውስጥ ያሉትን ፖለቲካ ድርጅቶች የሶሻል ዴሞክራቶችንም ጨምሮ ንግግር አድርገው ሁኔታውን ተመልክተው ከአንድ ሰዓት በላይ ከተነጋገሩ በኋላ ሁለቱ የሶሻል ዲሞክራት እና የክርስቲያን ዲሞክራቱ ማለት ቻንስለሯና ምክትል ቻንስለሩ የሶሻል ዲሞክራቱ አንድ ላይ ሆነው በግሪክ ያለውን ሁኔታ ያስቀመጡት ምንድን ነው? በሩ ክፍት ነው፣ ለመነጋገር እንችላለን ማለት ከእሁድ በኋላ፣ ህዝበ ውሳኔ ከተሰጠበት ቀን በኋላ የሚል ነው ያነሱት። ነገር ግን ደግሞ ማንኛውንም ነገር እዚህ ያደረሰው እነሱ እንዳስቀመጡት ከሆነ ለዚህ ሁሉም ተጠያቂ የሚሆነው የግሪክ መንግስት ያመጣው ችግር ነው በሚል ነው ያስቀመጡት። ነገሩ ያለው አሁን እንደምናየውና ና እንደምንሰማው ማንም ሰው ያልገመተውና ና ያላሰበውን ነገሮች ልክ ፍቅር እንዳያዛቸው ሰዎች በጽሁፍ ተቀምጦ በደንብ ተደንግጎ የተቀመጡ ነገር የለም ብሎ ነው እነዚህ ይህንንም ያሉት የህግ አዋቂዎች ናቸው። ያን ይህን ነገር ሲደነግጉ እንዲህ አይነት ነገር ይመጣል ብሎ አላስቀመጡም ነበር። ግን ቢሆንም የተነጋገርናቸው ነገሮች ያዳመጥናቸው ነገሮች አብረን ደግሞ በጋራ ነፍታ የሚለውን ነገር በመነጋገር በመወያየት መፍትሄ ላይ እንድረስ ነው የሚለው። ግን የደፈረሰ ሁኔታ ውስጥ እንደገቡም ሁለቱም የድርጅቱ ተወካዮች አንስተዋል። ቢሆንም የሕዝበ ውሳኔው ነገር አዲስ ዱብዳ ስለሆነ ከዛ በኋላ እነጋገራለን የሚለውን ነገር በር ከፍተው ነው ያለፉት። ሬፈረንደሙን ካነሳን አይቀር ሲፕራስ ካቀረቡት ከዚህ የፊታችን እሁድ ከሚካሄደው ሬፈረንደም ምንድን ነው የሚጠበቀው? ገበያው ሬፍረንደሙ በግሪክ መንግስት በኩል የሚጠበቀው የቀረበውን የመደራደሪያ ሀሳብ አራት ወራት ሙሉ ተደራድረን ከዚህ ቀደም በግሪክ ላይ ተተግብሮ ውጤት ያላስገኘውና ግሪክን እያደየ ያለ በመሆኑ የመሻሻይ ሀሳቦችን እኛ ያቀረብነውን ተቀበሉልን የሚለው ሀሳብ ቀርቶ አሁንም ቢሆን የጡረታ ደሞዝን የሚቀ ገቢን የሚቀንስ ደሞዝን የሚቀንስ በታክስ በመድኃኒትና በኤሌክትሪሲቲ ጭምር ታክስ እንዲጨመር የሚያዝ የብድር ቅነሳ አይደረግ የሚለውንም የማይቀበል የመደራደሪያ ሀሳብ እንድንቀበል ተገደናልና ይህንን እንዳትቀበሉ አረጋግጡልን። ይህንን የምትሉትን የምትወስኑትን ለመቀበል ዝግጁ ነን፣ ግን በእኛ በኩል አልተቀበልነውም። ሀሳቡ ይሄ ነው፣ ድምጽ ስጡበት ነው። በኮሚሽኑ በኩል ደግሞ በይህ መንግስት ምናልባትም ግራ በመሆኑ እስካሁን እየተደረገ ያለውን ድርድር ዋጋ ሳይሰጥ በመግባባትና የግሪክንም ችግር ለመፍታት አሁንም ግሪክ ያለችበትን ችግር ብቻ ሳይሆን ወደፊትም በቀጣይነት ሊቀጥል በሚችል መልኩ እየተደረገ ያለውን ውይይት በማቃለል እንደውም ጆንከር ምንድን ነው ያሉት ክህደት ፈጽመዋል። የበለጠ ለመግባባትና ስምምነት ለመድረስ ተዘጋጅተን እያለን ድንገት ተነስተው ሄደው ህዝበ ውሳኔ መጠየቁ ትክክል አይደለም በሚል የግሪክ ሕዝብ በምንም አይነት ቢሆን ከአውሮፓ ጋር እንዲቆይ እንዲመርጥና ይህንን የቀረበውን ሬፈራንደም የጠቅላይ ሚኒስትሩን ሲፕራስ መንግስት ያቀረበውን በመቃወም በምትኩ ግን ከኢሮ የስ የሚለውን ቮት እንዲመርጥና አሁንም ከአውሮፓ ህብረት ጋር ወይም ከዩሮዞን ጋር ያለውን አጋርነት በድርድር በተሻለና በጋራ ተጠቃሚነት መቀጠል እንድንችል መደረግ አለበት የሚል ቅስቀሳ መልክም እየተካሄደ ነው በሁለቱም አቅጣጫ። ስለዚህ ከሁለቱ አንዱ ይወሰናል። እንግዲህ ከዚያ በኋላ የስ ቢባል ጠቅላይ ሲፕረስ ጠቅላይ ሚኒስትር ሲፕረስ ቦታቸው ምን ይሆናል? ኖ ቢባልስ እንዴት ይቀጥላል? ያ ደግሞ ሌላ የሚቀጥለው አስቸጋሪ ጥያቄ ነው የሚሆነው። ይልማ ጀርመናውያን የግሪክን ቀውስ እንዴት ነው የተመለከቱት ና መራሄተ መንግስቷ ያቀረቡትንስ ሀሳብ እንዴት ያዩታል? ባጭሩ ብትመልስልኝ። ጀርመኖች እስከ ቅርብ ጊዜ ድረስ ሰላሳ በሰባ ነበሩ። ሰባው ከመቶ የሚሆኑት ለግሪክ አያስፈልግ የሚሉ ነበር። ነገር ግን አሁን ደግሞ በቅርብ ጊዜ እንደወጣው ዛሬ ጭምር ይሄ ሁኔታም ከተፈጠረ ከዘጠና በላይ የሚሆኑት ለግሪክ እርዳታ አያስፈልግ የሚለው ነው ነገር ግን ያለው አመለካከት ይሄ የኢኮኖሚና የፊናንስ ጉዳዮችን ዝብርቅርቁ የወጣውን ነገሮች እንዴት ማስተካከል የሚለውን የሚመለከቱ ሰዎች እንደሚሉት ከሆነ የተለያዩ ነው። የፖለቲካ ድርጅቶች የግራ ክንፎቹ ይሄንን ነገር የሪዮት ዓለም ጥያቄ ስለሆነ በሪዮት ዓለም ላይ ተመሰረተ ስለሆነ አንቀበለው የሚል ነገር ነው ያነሱት። ነገር ግን ወጣ ወረደ የሚመጡ ቀናቶች ያሳዩናል ገበያው ንጉሴ ከብራሰልስ ይልማ ሀይለ ሚካኤል ከበርሊን ለሰጣችሁኝ ማብራሪያ ከልብ አመሰግናለሁ ደህና ምሹ እናመሰግናለን